ከሰኔ 14 በኋላ የሰብአዊ እርዳታ አቅርቦት ጭነው ወደ ትግራይ ከገቡት መኪናዎች ውስጥ ከዘጠና በመቶ በላይ የሚሆኑት አለመመለሳቸውን የገለጹት የኢትዮጵያ የሰላም ሚኒስትር ሙፈሪያት ካሚል ከለጋሽ ድርጅቶች ምላሽ እንፈልጋለን ብለዋል። በዚህ አይነት የጦርነት ሁኔታ ውስጥ ወደ ክልሉ የገቡ መኪኖች አልወጡም ማለት ምን ማለት እንደሆነ ግልጽ ነው ሲሉ ሚኒስትሯ ለአሜሪካ ድምፅ ተናግረዋል። የተባበሩት መንግስታት ድርጅት ትላንት ባወጣው የትዊተር መልእክትም የተጠቀሱት መኪናዎች አለመመለሳቸውን አረጋግጧል። ሁኔታው አሳሳቢ መሆኑንም ገልጿል። እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። የሰብዓዊ እርዳታ አቅርቦት ጭነው ወደ ትግራይ ከገቡ በኋላ አልተመለሱም የተባሉ መኪናዎች ጉዳይ ማነጋገር ከጀመረ ቆይቷል። በተለይ ጉዳዩን በተደጋጋሚ ሲያነሳ የነበረው የኢትዮጵያ መንግስት እርዳታ ጭነው የሚገቡ መኪናዎችን በተመለከተ ግልጽ የሆነ አሰራር መኖሩን ይጠቅሳል። በስልክ ያነጋገርኳቸው የሰላም ሚኒስትር ሙፈሪያት ካሚል ይህንኑን የሚያብራሩት ትግራይ ክልል ደራግመን እንደተናገር ነው። ከአስራ አራት ሺህ ሜትሪክ ቶን በላይ እርዳታ አሁን ባለው ሁኔታ ባለፉት ቀናት የተጓጓዙትን ጨምሮ አስራ አምስት ሺህ አስራ ስድስት ሺህ ገደማ እና ከዛ በላይ የሚሆኑ በሜትሪክ ቶን ደረጃ የተጓጓዙ ምግብ ነክ የሆኑ ቁሳቁሶች አሉ። ምግብ ነክ ያልሆኑም እንደዚሁ ራሱን ችሎ አለና ይሄንን ይዘው የሄዱ መኪኖች ተመልሰው መውጣት ይገባቸዋል ማለት ነው። አድርሰው መመለስ አለባቸው። የሆነው አድርሰው እዛው ቀርተዋል። እዛው የቀሩበት ምክንያት ደጋግመን ላስተማራቸው አካል ጥያቄ እያቀረብን ቆይተናል። የምናገኘው መልስ አጥጋቢ አይደለም። ነገር ግን በእንደዚህ አይነት የጦርነት ሁኔታ ውስጥ የትራንስፖርት አገልግሎት ተመልሰው አልወጣም ማለት ምን ማለት እንደሆነ ግልጽ ነው ማለት ነው። የምን አገልግሎት ነው እየዋለ ያለው የሚለው ግልጽ ነው። መኪናዎቹ ያልተመለሱበትን ምክንያት በተመለከተ እስካሁን የተገኘ ግልጽ ምላሽ አለመኖሩንም ሚኒስትሯ ለአሜሪካ ድምፅ አስረድተዋል። ተመልሰው መውጣት አለባቸው የሚነገሩ የተለያዩ ምክንያቶች አሉ። የምክንያቶቹ አጥጋቢነት በዚህ ግባ የሚባል አይደለም። በስንት ቀን ነው መውጣት ያለባቸው? ለምሳሌ አንድ እርዳታ የጫነ መኪና ሲወጣ ያለው በዳግመኛ እንደነበር ነው። በቀና ሶስት በመቶ የሚሆኑ አለ ከአራት መቶ ስልሳ ስድስቱ አሁን ደግሞ በቅርቡ ተወሰነ የተወሰነ ይጓጓዛል። የተባበሩት መንግስታት ድርጅት በትዊተር ባሰፈረው መልእክትም በኢትዮጵያ መንግስት የተገለጸውን መረጃ አረጋግጧል። ድርጅቱ እንዳለው ባለፈው ሳምንት መቀሌ ከገቡት አንድ መቶ አርባ ዘጠኝ መኪናዎች አንዳቸውም አልተመለሱም። ካለፈው ሐምሌ መጀመሪያ አንስቶ ወደ ትግራይ ከገቡት አራት መቶ ስልሳ ስድስት የእርዳታ አቅርቦት የጫኑ መኪናዎች መካከል ደግሞ የተመለሱት ሰላሳ ስምንቱ ብቻ ናቸው። በትግራይ ለሚ ለሚገኘው ሕዝብ ሕይወት አድን ድጋፍ ለማድረግ መኪናዎች ያስፈልጉናል ብሏል። ድርጅቱ አንዳንድ ዓለም አቀፍ የሰብዓዊ እርዳታ ድርጅቶችና አጋር አገራት ወደ ትግራይ ክልል የሚጓጓዘው እርዳታ በሚፈለገው መጠን እየገባ አይደለም በሚል መንግሥትን ይተቻሉ። የእርዳታ መኪናዎችም በየቀኑ መግባት ባለባቸው መጠን እየገቡ እንዳልሆነ ይገልጻሉ። የሰላም ሚኒስትር ሙፈሪያት ካሚል ግን ይህንን ወቀሳ ወደ ትግራይ የሚላከው የእርዳታ አቅርቦት በተሳለጠ ሁኔታ እንዲሄድ ለማድረግ መንግስት የተለያዩ እርምጃዎችን መውሰዱን ነው ሚኒስትሯ የተናገሩት። ዘጠኝ የነበረው የእርዳታ አቅርቦት የጫኑ መኪናዎች ለፍተሻ የቆሙባቸው የነበሩ ጣቢያዎች ቁጥር በመጀመሪያ ወደ ሰባት ከዚያም ወደ ሁለት ዝቅ መደረጉን በማሳያነት ጠቅሰዋል። ከኛ የሚጠበቀው ምቹ ሁኔታ መፍጠር ነው ያሉት ሚኒስትሯ የቤት ሥራችንን ሰርተናል በማለትም አክለዋል። አሁን ጥያቄው ለጋሾቹ ምቹውን ሁኔታ እየተጠቀሙበት ነው ወይ የሚል መሆን እንዳለበትም ነው ሚኒስትሯ የሚያስረዱት። በአርባ ስምንት ሰዓት ነው የሚኖራቸውን እንቅስቃሴ በኢሜይል ብቻ ሲያሳውቁ የሚጠየቁት ከዛ ያለፈ ሂደት የለም እና አሁንም የኢትዮጵያ መንግስት ቢሮክራሲ እየፈጠረ እንዳይገባ እያደረገ ነው የሚለው ግን መሰረት የሌለው ተቀባይነትም የሌለው ከእውነታው የራቀ ነው ማለት ነው። የእርዳታ መጠናችሁ ለምን በገባችሁት ቃል መሰረት አልሆነም ተብሎ መጠየቅ ያለባቸው እርዳታ የሚያቀርቡ ድርጅቶች እንጂ የኢትዮጵያ መንግስት አይሆንም ማለት ነው። ምክንያቱም በእኛ በኩል በዚህ በተለወጠው ሁኔታ እኛ የቤት ስራ ነው ብለን ያስቀመጥነው ይህንን ሂደት የማመቻቸት እንደ ህዝብ ኃላፊነት አለብን። ህዝቡ ተገቢ እርዳታ እየደረሰው እንደሆነ ሪፖርትን እንፈልጋለን። ሪፖርቶችን እየጠየቅን ነው በተደጋጋሚ። ነገር ግን ቢያንስ የሚሄዱት መጠኖችን እናውቃቸዋለን ማለት ነው እና በዚህ ደረጃ ትንሽ የተወገረገሩ ጉዳዮች ተገቢ ባልሆነ መንገድ ደግሞ መንግስት የሚጠየቅባቸውና የሚከሰትባቸው ጉዳዮች አሉና እውነታው ግን ይሄ ነው። ቅድም ከጠቀሱት ጋር መኪናዎች ወደ መቀሌ የሰብአዊ እርዳታ አቅርቦት ጭነው ከሄዱ በኋላ አልተመለሱም በሚለው ጉዳይ ላይ ሰሞኑን ያነጋገርኳቸው የደብልዩ ኤፍ ፒ ቃል አቀባይ ትግራይ ገብተው አልተመለሱም የተባሉ መኪናዎችን በተመለከተ ከአጋሮቻችን ጋር እያጣራን ነው ብለውኝ ነበረ። መኪናዎቹ ምን ላይ እንዳሉ፣ ለምን እንዳልተመለሱ፣ ከዚህ አንጻር እየተደረገ ያለ ማጣራት አለ። እናንተ የምታውቁት በእናንተ በኩል የሚታወቅ ነገር አለ እና ጥያቄ ነው ያቀረብነው ምላሽ ምላሽ እንፈልጋለን። በዚህ ጉዳይ ላይ በምን መንገድ እና እንዴት እያጣሙ እንዳለ ያቆብ እና እሱ ናቸው። ወይዘሮ ሙፈሪያት ካሚል የኢፌዴሪ የሰላም ሚኒስትር በጣም አመሰግናለሁ ለዛሬው ስለ ጊዜዎት። የእርዳታ አቅርቦት የጫኑ መኪናዎች ያለምንም ችግር ወደ ትግራይ እየገቡ መሆኑን ሚኒስትሯ ሙፈሪያት ካሚል አብራርተዋል። በአሁኑ ሰዓት አሰራሩ የተሳለጠ እንዲሆን በመደረጉም ወደ ትግራይ በሚወስደው መንገድ ላይ እርዳታ የጫኑ መኪናዎች ቆመው እንደማይታዩ ነው ሚኒስትሯ የገለጹት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።